The Voice of America. ፕሬዚደንት ትራምፕ አሜሪካ በመላው ዓለም ያላትን የሰራዊት ቁጥር ለመቀነስ መወሰናቸውን ተከትሎ ዩናይትድ ስቴትስ ወደ 12ሺህ የሚጠጉ ወታደሮቿን ከጀርመን እያስወጣች ነው። የአሜሪካ መከላከያ ሚኒስቴር ባለስልጣናት እርምጃው የአገሪቱን ደህንነት ይበልጥ ያጠናክራል ቢሉም የአሜሪካ የደህንነት ባለሙያዎች ግን እርምጃው ፕሬዚዳንት ትራምፕ የመከላከያ ወጪ ድርሻቸውን ለማዋጣት ግድ የለሾች ናቸው የሚሏቸውን የኔቶ አባል ሀገሮች መቅጫ ነው ሲሉ ይተቻሉ። ከዋሽንግተን የቪኦኤ ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። በርካታ ኤክስፐርቶች ዩናይትድ ስቴትስ ወደ 12000 የሚጠጉ ወታደሮቿን ከጀርመን ለማውጣት መወሰኗን ተዋጊ ጄቶችን ከስፔን ሀለም የአየር ኃይል አንስቶ ወደ ጣሊያን ማንቀሳቀሰዋንና የአውሮፓን ቀዳሚ ወታደራዊ መምሪያ ከስቱትጋርት በማንሳት ወደ ቤልጅየም ማዛወሯን ሲሰሙ ባለሙያዎቹ ማመን እንዳቃታቸው ተናግረዋል። አሜሪካ በአውሮፓ ካላት ወታደራዊ የጦር ይዞታ ይህ አይነቱ ስርነቀል ውሳኔ ሲወሰን ከሁለተኛው ዓለም ጦርነት በኋላ የመጀመሪያው ነው። የአሜሪካው የመከላከያ ሚኒስትር ማርክ ኤስፐር በፔንታገን የሚከተለውን ተናግረዋል። እነዚህ ለውጦች ዩናይትድ ስቴትስና የኔቶ አባል ሀገሮች ከሩሲያ የሚገጥማቸውን ጥቃት የሚከላከሉበትን መንገድ ያጠናክራሉ። አሜሪካም የተለያዩ ስትራቴጂዎችን እንድትጠቀም እድል በመስጠት ኔቶንም እንዲጠናከር ያደርጋል ለአጋር ሀገሮችም ዋስትና ይሰጣል። የአሜሪካና የአውሮፓ ወታደራዊ ማዕከላትም የጋራ ልምዶቻቸውን በተለያየ ስልት እንዲያደርጉ ይረዳቸዋል። ይሁን እንጂ ፕሬዚደንት ትራምፕ ከዋይት ሀውስ በሰጡት መግለጫ ግን ለስር ነቀል ለውጡ ሌሎችም ምክንያቶች ያሏቸው መሆኑን እንዲህ በማለት በግልጽ ተናግረዋል። ጀርመን ለኔቶ መክፈል የነበረባት በቢሊዮን የሚቆጠር ዕዳ አለባት እና ታዲያ እነዚያን ሁሉ ወታደሮች እዛ ማኖር ያለብን ለምንድን ነው? ይሄው አሁን ጀርመናውያን ይህ እርምጃ ለኢኮኖሚያቸው ጥሩ አለመሆኑን እየተናገሩ ነው። ለኛ ኢኮኖሚ ግን ጥሩ ነው። ጀርመን ግድ የለሽ ናት። ፕሬዝደንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረጅም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎች ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ፕሬዚደንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረዥም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎቹ ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ከአትላንቲክ ባሻገር ጉዳዮች ላይ ባለሙያ የሆኑት አንዳንድ ኤክስፐርቶች ይህ ውሳኔ በአሜሪካና በጀርመን ግንኙነት ላይ ከፍተኛ አደጋ የሚያመጣ የኔቶ አባል አገሮችን የሚያዳክምና የሩሲያውን ፕሬዚደንት ቭላዲሚር ፑቲንን የሚያስደስት ነው ይላሉ። የአትላንቲክ ካውንስል ኤክስፐርት የሆኑት ማርክ ስማኮቭስኪ እንዲህ ብለዋል። But in a, uh, removal of US headquarters in Germany, which had been there for decades, Uh, which are a cement in our relationship, not only with Europe, but with Germany. በዩናይትድ ስቴትስ እና በአውሮፓ ብቻ ሳይሆን እንዲሁም ከጀርመን ጋር ጭምር ለአስርት ዓመታት የግንኙነታችን ዋና መሰረት ሆነው የኖሩትን የዩናይትድ ስቴትስ ቀዳሚ መምሪያዎችን መዝጋት ማለት የአሜሪካን ደህንነትና ፍላጎት አደጋ ላይ መጣል ነው። በዚህ ረገድ ይህ አስተዳደር እየሄደበት ያለበትን ፍጥነት እየተመለከቱ የሚገረሙ ወገኖችም ያሉ ይመስለኛል። ሌሎች ኤክስፐርቶች ደግሞ እርምጃው ከጀርመን ወይም ከአውሮፓ ይልቅ በአብዛኛው የራሷን የአሜሪካን ስትራቴጂክ ጥቅም የሚጎዳ መሆኑን ይገልጻሉ። ለምሳሌ ከጀርመን ማርሻል ፈንድ ብሩኖለቴ እንዲህ ይላሉ፦ ጀርመን ለረጅም ጊዜ የቆየና አሁንም ድረስ አሜሪካ በአፍሪካና በመካከለኛው ምሥራቅ አገሮች ለምታደርጋቸው ተልዕኮችና እንቅስቃሴዎች በሙሉ ወሳኝና ቁልፍ ማዕከል ነች። እዚያ እጅግ አስፈላጊ የሆኑ የማደራጃ ወይም የሎጂስቲክስ ማዕከሎችና የማዘዣ ጣቢያዎች አሉ። ከዚህ ማዕከል ሠራተኞችን የምትቀንስ ከሆነ ፈጥኖ ደራሽነትህ ቀርቶ በምትሰጠው ምላሽ ሁሉ እጅግ አዝጋሚ ትሆናለህ። የደህንነት ባለሙያዎቹ እንደሚሉት እንዲህ ያለው መጠነ ሰፊ የወታደራዊ ተቋማት ዝውውር ብዙ ቢሊዮን ዶላሮችን የሚያስወጣና የዲሞክራቲክ ፓርቲ ፕሬዝደንት እጩ የሆኑት ጆ ባይደን የጥቅምቱን ምርጫ ቢያሸንፉና ወደ ነበረበት እንኳ ለመመለስ ቢያስፈልግ በርካታ አመታትን ሊወስድ የሚችል ነገር ነው።